የፌዴሬሽን ምክር ቤት ለነገ የጠራው አስቸኳይ ጉባኤ አጀንዳ ስላልታወቀ በሚል የትግራይ ክልል ተወካዮች እንዳይገኙ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። የኮሮና ቫይረስን መዛመት ለመከላከል ተብሎ የወጣው የአስቸኳይ ጊዜ አዋጅም ለአራት ወራት እንዲራዘም ተወስኗል። ሙልጌታ አጽብሐ የክልሉን የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳን አነጋግሮ ተከታዩን ዘገባ ከመቀሌ አጠናቅሯል። የትግራይ ክልል ምክር ቤት አምስተኛ ዘመን አስረኛ አስቸኳይ ጉባኤውን ዛሬ በቪዲዮ ኮንፈረንስ አካሂደዋል። ምክር ቤቱ ያካሄደውን ስብሰባ አስመልክቶም ለአሜሪካ ድምጽ ማብራሪያ የሰጡት የክልሉ የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የሀገሪቱ የፌዴሬሽን ምክር ቤት ለነገ ነሐሴ 32012 ዓ ም በጠራው አስቸኳይ ስብሰባ ላይ መወያየቱ ተናግረዋል። የክልሉ ካቢኔ የፌዴሬሽን ምክር ቤት ነገ በሚያካሄደው አስቸኳይ ስብሰባ የትግራይን ምርጫ ለማደናቀፍና ለማስቆም ውሳኔ ከማስተላለፍ እንዲቆጠብ ብሎ ትናንት ያወጣው መግለጫ ምክር ቤቱ እንደደገፈው ኃላፊዋ ገልጸዋል። በትግራይ ምርጫ ዙሪያ የማንም ፍቃድ አያስፈልግም። ፈቃጅም ከልካይም አካል ቢኖር የትግራይ ህዝብ ራሱ ነው። በዚህ በዚህ ምርጫ የማንም ጣልቃ ገብነት አያስፈልግም። በዚህ ከጣልቃ ገብነታችሁ ራሳችሁ እጃችሁ በተሰረሱ የሚል አንድ ማስጠንቀቂያ ውሳኔ ተላልፈዋል። ሁለተኛ በትግራይ ምርጫ ዙሪያ ላይ የሚወሰኑ ውሳኔዎች ካሉ በዚህ ፌዴሬሽን ምክር ቤት ታሪካዊ ስንፈት እንድሳም አይደለም በትግራይ ህዝብ ዘንድና በትግራይ መንግስት ዘንድ ጦርነት እንደማወጅ ነው የሚቆጠረው። ጦርነት እንደማወጅ መሆኑን አውቆ ቆም ብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንም በወሰነበት ግን ፌዴሬሽን ምክር ቤቱ ኢቨን ጠቅላይ ሚኒስትሩን ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፍ ማለት የኢትዮጵያ ብሔር ብሔረሰቦችን በዚህ ውሳኔ ታሪካዊ ውሳኔ ለትግራይ ህዝብ በቀኑ የተለያዩ ጥቃቶች ለመሰንዘርም ይሁን እርምጃ ለመውሰድ በሚወሰኑ ውሳኔዎችም እጁ መሰብሰብ አለበት፣ ቁም ብሎም ማሰብ አለበት። በዋነኝነት በንቃት ሊከታተለው የሚገባው ደግሞ የትግራይ ህዝብ ነው። እዚ የትግራይ ህዝብ በመስዋዕቱ የከፈለው መብት ያጎናጸፈው ነው ተግባራዊ እንዲደረግልኝ ብሎ ትግል እያደረገ ያለው አሁንም ምርጫችን ለማደናቀፍ በሚደረጉ ማንኛውም እርምጃ ቢኖርም ያንን እርምጃ ለብቃት ለመመከት ያንን እርምጃዎችን በንቃት እየመከትንም ሀገራችንን የፌዴሬሽን ምክር ቤት ከዚህ ቀደም ሲያካሄዳቸው ለነበሩ ስብሰባዎች አባላቱና የቋሚ ኮሚቴ አባላት የመነጋገሪያ አጀንዳ ቀድሞ ይደርሳቸው እንደነበረ ወይዘሮ ላይ አስታውሰው የነገው አስቸኳይ ስብሰባ አጀንዳ ግን እስካሁን ግልጽ እንዳልተደረገ አመላክቷል። አጀንዳው ግልጽ እንዲሆን የፌዴሬሽን ምክር ቤት በደብዳቤ ቢጠየቅም መልስ አልሰጠም ብለዋል። በመሆኑም የትግራይ ክልል ተወካዮች በነገው የፌዴሬሽን ምክር ቤት አስቸኳይ ጉባኤ እንዳይሳተፉ የክልሉ ምክር ቤት በ በሙሉ ድምፅ መወሰኑ ኃላፊዋ ገልጸዋል። ቋሚ ኮሚቴዎች የማያውቁት አጀንዳ የፌዴሬሽን ምክር ቤት አባላትም የማያውቁት አጀንዳ፣ ነገር ግን በዝግ ስብሰባ ከአንድ ከላይ በተሰሰ አጀንዳ ብቻ እንዲወያዩ እየተደረገ ያለው ማለት ነው። ዝግ የሆነበት ለምንድን ነው የሚለውን ነገር እንግዲህ የሆነ የተለየ ሌላ የኢትዮጵያ ብሄር ብሄረሰቦች ህዝቦች የማያውቁት ትሁ የሆነ አጀንዳ ይዘው ለመንቀሳቀስ የሚፈልጉት ነገር አለ ማለት ነው። ስለዚህ በዚህ ደረጃ ከሆነ እንግዲህ ፌዴሬሽን ምክር ቤቱም እኛ እምነት ካጣንበት ቆይተናል። ምክንያቱም ፌዴሬሽን ምክር ቤቱ የተቀመጠለትን ዓላማ አይደለም እያሳካ ያለው። አጀንዳው ግልጽ እንዲሆንልን ጠይቀናል። እስካሁን ግልጽ አላደረገም። በዚህ አጀንዳ ባልታወቀና ሕጋዊ ባልሆነ ስብሰባ ላይ ሀገር ለመበተንም ይሁን በህዝባችን ዘንድ ታሪካዊ ስህተት እንዲፈጸም በሚወሰን ውሳኔም ይሁን የእኛ በፌዴሬሽን ምክር ቤት የተወከሉ አካላት መሳተፍ የለባቸውም በሚልም በሙሉ ድምፅ ያጸደቀበት ሁኔታ ነው ያለው። ከኮሮና ቫይረስ ወረርሽኝ ለመከላከል ተብሎ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ እንዲራዘም ምክር ቤቱ መወሰኑ ወይዘሮ ሊያ ተናግረዋል። እስካሁን አምስት ወር በአስቸኳይ ጊዜ አዋጅ ውስጥ ሆናል። ወረርሽኙን ለመከላከል ዘርፈ ብዙ ስራዎችን ስንሰራ ቆይተናል። አሁን ደግሞ አምስተኛ ወሩን በማ አገባደድ ላይ ስላለን አሁን በተጨባጭ ቫይረሱ ከአካባቢ ወደ አካባቢ እየተስፋፋ ባለበት ሁኔታ ውስጥ ሆነን፣ እንዲሁም የዓለም ስጋት ሆኖ እየቀጠለ ባለበት ውስጥ ሆነን እንግዲህ ለመቆጣጠር ነው የሚያስችል ለመከላከል የሚያስችል በቂ ዝግጅትና አጠቃላይ እንቅስቃሴ እያደረግነን እንዳልሆነ በማየት ተጨማሪ የአራት ወር የአስቸኳይ ጊዜ አዋጅ እንዲራዘም ነው ባንድ ድምጸት አቁሞና በአብዛኛው ድምፅ ያጸደቀው ምክር ቤቱ ማለት ነው። በትግራይ ክልል የፊታችን ሮብ ጳጉሜ አራት ምርጫ ለማካሄድ ዝግጅቶች እየተጠናቀቁ እንደሚገኙና ለሀያ ሁለት ቀናት የቆየው የምረጡ እንቅስቀሳ እየተጠናቀቀ ሲሆን ምርጫ ሂደቱን ማንም አያስቆመውም ብለዋል። የክልሉ መንግስት ቃል አቀባይም ለአሜሪካ ድምጽ ሙልጌታ ጽቡሃ መቅለም